የወጣቶች ዓለም የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር 2010 ዓ ም የአፍሪቃውያን ወጣቶችን ለማበረታታት የጀመሩት መርሃ ግብር እንደቀጠለ ነው። ለአፍሪቃ እድገትና ብልጽግና ትልቅ ሚና ይጫወታሉ በሚባለው መርሃ ግብር ስር ዘንድሮም ከተለያዩ የአፍሪቃ ሀገራት የተውጣጡ አፍሪቃውያን ለስድስት ሳምንታት በዩናይትድ ስቴትስ ቆይታ አድርጓል። የዛሬ አመት በዚሁ መርሃ ግብር የተሳተፉ ስድስት ወጣቶችን ባነጋገርንበት ወቅት ባገኙት እድል ተደስተውና ወደ ኢትዮጵያም ሲመለሱ በተሰማሩበት የስራ መስክ የበለጠ መስራት እንደሚፈልጉ ገልጸውልን ነበር። ወጣቶቹ ከአንድ ዓመት በኋላ በእርግጥ በምን ሁኔታ ላይ ይገኛሉ? አላማቸውን ምን ያህል ከግብ አድርሰዋል? ጥቂቱን በስልክ አግኝተን ጠይቀናቸዋል። የህግ ባለሙያ የሆነው ደግነህ ወታንጉ በኦባማ የወጣት አፍሪቃውያን መርሃ ግብር ስር በ2006 ዓ ም ወደ ዩናይትድ ስቴትስ የመሄድ እድሉን ካገኙ አስራ ሁለት ኢትዮጵያውያን አንዱ ነው። ከተመለስም በኋላ አስራ ሁለታችንም የሰራ ናቸው ስራዎች አሉ። እነሱም በአዲስ አበባ፣ በሀረር በድሬዳዋ ና ባህርዳር ከተሞች ላይ የወጣቶችን ማንቃት ፕሮግራም የተለያዩ ጉዳዮች ላይ ለምሳሌ በፈቃደኝነት ለመስራት የተለያዩ የቢዝነስ በቃ በሄድንባቸው ቦታዎች ላይ ያሉትን ነገሮች ወጣቶችን ለማስተማር ጥረት አድርገናል። ይሄ በጋራ የሰራናቸው ስራዎች ናቸው። በግል ደግሞ ምናልባት አንዱ የማንዴላ ዋሽንግተን ፌሎሺፕ አካል የተመለሱ ልጆች የተለያዩ ልምዶችን እንዲያገኙ በተለያዩ ድርጅቶች ላይ ማሰማራት ነው እና እኔም በዩጋንዳ የአካል ጉዳተኞች ብሔራዊ ማህበር ውስጥ ለስድስት ወር ኢንተርንሽፕ እንድሰራ ድል አግኝቻለሁ። አይነስውሩ ደግነህ ደግ ነህ በአሁኑ ወቅት ካምፓላ ዩጋንዳ ውስጥ እየሰራ ይገኛል። በአካል ጉዳተኞች ጉዳይ ላይ መስራት የበፊትም ፍላጎቱ ነበር። አሁን ምሰራ ያለሁት የአካል ጉዳተኞች የፍትህ ተደራሽነት መብት እንዲያገኙ የሚሰራ ፕሮጀክት ላይ ነው እና አሁን ብዙ የአድቮኬሲ ስራ እንሰራለን። እዚህ ፓርላመንት የሚያወጣቸው ህጎች ላይ የተለያዩ አስተያየቶችን እንሰጣለን። እንዲሁም ከተለያዩ ሲቪል ሶሳይቲ ጋር በመቀናጀት አካል ጉዳተኞች ፍትሕ እንዲያገኙ ለመርዳት ያው የተለያዩ ችግሮች ካሉ እነሱን በመለየት አሁን ከድርጅቱ ጋር በምንሰራው ስራ ከአካል ጉዳተኞች ጋር በተገናኘ ስራ መስራት በጣም እፈልግ ነበር እና ለእኔ በጣም ጥሩ እድል የፈጠረልኝ ይሄኛው ኢንተርንሽፕ ማለት ነው። አስታውሳለሁ፣ የዛሬ አመትም እንደዚህ ብለ ነበር። በዚህ በአካል ጉዳተኞች ላይ መስራት እንደምትፈልግ ነግረኸኛል። ብዙ አይነ ስውራን ያላገኙትን እድል የመማር እድል ያገኘህ ወጣት ነህ እና የራስንም የሆነ የግል ድርጅት ለማቋቋም በዝግጅት ላይ እንደነበርክ ነግረኸኛል። እሱ እስከምን ደረሰልህ? የግል ድርጅት ማቋቋም ሀሳቤ ነበረ፣ ልክ ነሽ በጣም ከአንድ አራት አምስት አመት ይሆነዋል እንቅስቃሴ ከጀመርኩኝ። ግን አሁን እኔም ተስፋ አድርጌ የነበረው ይሄ የኢንተርንሽፕ እድል በአካል ጉዳተኞች ላይ በሚሰራ ድርጅት ላይ ብሳተፍ ቀጥታ የሆነ ተግባራዊ ልምድ አገኛለሁ ብዬ ስላሰብኩ እሱን ነበር እየጠበቅኩ የነበረው እና እሱ አሁን እግዚአብሔር ይመስገን ተሳክቶልኛል። ምናልባት ከዚህ በኋላ ስመለስ ያው ሁኔታዎች የሚመቻችልኝ ከሆነ በዛ ላይ ለመቀጠል አስባለሁ። ከዚህ ስመለስ ማለት ነው። ደግነህ ከሁለት ወር በኋላ ወደ ኢትዮጵያ ይመለሳል። በአሁኑ ሰዓት ኢትዮጵያ የምትገኘው ኢዳ ዘካርያስ ደግሞ አዲስ አበባ በሚገኘው የተባበሩት መንግሥታት ቢሮ ውስጥ የነበራትን ስራ እንደቀጠለች ነው። ወጣቷ በሴቶች ጉዳይ ላይ የበለጠ ለመስራት እንደምትፈልግ ከዚህ ቀደም ነግራን ነበረ። ኢዳ ወደ ኢትዮጵያ ከተመለሰች ከአንድ ዓመት በኋላ ይህን ምኞቷን ምን ያህል እውን አደረገች? እስካሁን ድረስ ጥሩ ሆኗል። ከኤምባሲ የምናገኘው ድጋፍ ቀጥሏል። አሁን ለምሳሌ ዘንድሮ ከአዲስ አበባ ዩኒቨርሲቲ ጀንደር ኦፊስ የሚባል አለ። ከነሱ ጋር መስራት ጀምሬያለሁኝ ከእነሱ ጋር ምንድን ነው የምሰራው? ተማሪዎች ሴቶች ተማሪዎች፣ በተለይ እነሱን እንደ ምክር በትምህርታቸው የሚታገናቸው ነገር ካለ እንደሱ አይነት ምክር። እንደገና ደግሞ አሁን ግንቦት ላይ አንድ የመጀመሪያ ስብሰባ አድርጎ የነበረ በርቺ ኢኒሽቲቭ የሚባል ሎንች እያረኩኝ ነበር ተማሪዎቹን ሴቶች ተማሪዎች ከእኛ ጋር የሚሰሩትን እነሱንም ቀጥሉበት ያላችሁበት ምንም ብታገዳቸውም ዛሬም አንድ መሰናከል ብታገኙ መማሪያ እንደሆነ ለማሳየት ነው። በሶስት መልኩ ነው መስራት የምንፈልገው። በየሁለት ወር እየተገናኘን በርቺ ሚት ኤንድ ግሪት ይባላለ። እንዲያውም ከዚህ ምንድን ነው የተማርኩት? አዲስ አበባ ዩኒቨርሲቲ እየሰው ወንድ ተማሪዎች ሆነው ነው ሴቶችን የሚደግፉ ወንዶች ናቸው፣ እና በፊት እኔ የማስበው የነበረው ሴቱን ሴቱን ብቻ ነው፣ ግን ያቺ ድረስቻት ነበረ ወንድና ሴት አንድ ላይ ካልሰራ የሴቱን ጉዳይ የተሻለ ቦታ ማድረስ አንችልም ስለዚህ እሱን ለማድረግ ችያለሁ ማለት ነው ከሌሎች ጋር ተብብር በማድረግ እዛ ዩናይትድ ስቴትስ በነበርሽበት ጊዜ ከስድስት ሳምንት በኋላ ስልጠናሽ አልተጠናቀቀም ሁለት ወራት ሌላ ቀጣይ የስራ ልምምድ አድርገሻል የትና እንዴት ነበረ በጣም ጥሩ ነበረ በቦይንግ ካምፓኒ ውስጥ ነበረ የሰራው እና ሲያትል ነበረ የሄድኩት ሲያትል እና ሬንተን ፋክትሪያቸው ነበረ የሰራሁት። እዛ አፍሪካ ውስጥ የሚሰሯቸው ስራዎች አሉ። በዚህ በፊላንትሮፒ ማለት አንድ ፕራይቬት ከምፐኒ ወይም የግል መስሪያ ቤት ገንዘብ ያዋጣሉ ወይም ቁሳቁስ አዋጥተው ለሌላ የሚለግሱት። ለምሳሌ ደም ይለግሳሉ። እንደገና ደግሞ በብዙ አፍሪካ ሀገር ትምህርት የትምህርት እድል ልጆች እንዲያገኙ ያደርጋሉ። ሴቶችን ብድር አግኝተው እንዲደራጁ ያደርጋሉ እና እሱ የሁለት ሺ አስራ አምስት እቅዳቸውን ምን ምን ዙሪያ ለመስራት እንዳለባቸው ሚለውን ጥያቄ እሱን አንድ እንደ ሪሰርች አይነት ነገር ሰርቼ ነበረ። እንደ ደግነህ የህግ ባለሙያ የሆነችው ሀሌታ ግደይ ብዙም የተለየ ተአመር የመፍጠር አላማ ይዥ አይደለም ወደ ኢትዮጵያ የምመለሰው ብላን ነበር ዘንድሮም በጀመረችው እቅድ ላይ ተጠናክራ እየሰራች መሆኑን ገልጻልናለች። በፊትም በጀንደር ኢሹ ላይ ነበረ ስሰራ የነበረው እኩልነትን ፕሮሞት ከማድረግ አንጻርና እኩልነትን ከማስከበር አንጻር ነበር የምሰራ የነበረው። አሁንም በዛው ስራ ላይ ተመሳሳይ ፕሮጀክቶችን በመስራት ላይ ነው የምገኘው። በአሁኑ ሰዓት ደቡብ ኢትዮጵያ ወላይታ ዞን ውስጥ ነው የምኖረው። ህግ ዲፓርትመንት ውስጥ መምህር ሆኜ ነው የምሰራው። ስፔሻሊ እኔ የምኖርበት አካባቢ ላይ ይሄ ሰዓት ኖርማሊ አዲስ አመት መግቢያ ስለሆነ ብዙ የህጻናት በተለይ የሴት ልጆች ግርዛት የሚፈጸምበት ወቅት ነው እና በወላይታ ዞን ውስጥ ባሉ የተለያዩ ወረዳዎች ውስጥ እንደዚህ አይነት የእኩልነትን አንደርማይን የሚያደርጉ ችግሮች አሉና ከነሐሴ ወር ጀምሮ ትልቅ ካምፔን በየወረዳዎች ስለ ሴት ልጅ ግርዛት ጎጂነት ፕሮግራሞችን ለማከናወን በቅድ ደረጃ ይዣለሁ። እስካሁን ድረስ ከዛ ውጭ ከመጣሁ ጀምሮ የሰራኋቸው ስራዎች የያንግ አፍሪካን ሊደርስ ኢኒሽቲቭ የኢስት አፍሪካ ቦርድ ሜምበር ነበርኩኝ። ኢኒሽቲቭን በተመለከተ ያሉ ሊፈጸሙ የሚገባቸው ፕሮግራሞችን ዩኤስ አይዲን ስናማክር ቆይተናል። ከያ አገሩ አንዳንድ ሪፕሬዘንታቲቭ ነበረ የተመረጥ ነው። ከዛ መካከል አንዷኔ ነበርኩኝ። ከዛ ውጪ በተሳካ ሁኔታ የ ያንግ አፍሪካን ሊደርስ የኢስት አፍሪካ ፌሎሺፕ ኮንፈረንስ አዘጋጅተን ነበር። ናይሮቢ ላይ ሰፋ ያለ ፕሮግራም ነበረ። እዛ ፕሮግራም ላይ እስከ ዛሬ ድረስ ፊሎች ወይም ደግሞ ሜምበሮች ምን ያህል ስራ እየሰሩ እንደነበረ ብዙ ተጨማሪ ደግሞ ምን አይነት ኢኒሽቲቭች የቀረቡበት ፕሮግራም ነበረ። ከዛ ውጪ ግል ሜንተርሺፕ አክቲቪቲዎችን ጀምር ያለው ዩኒቨርሲቲ ተማሪዎች የሆኑ ታዳጊ ሴት ወጣት ተማሪዎችን በሚያስፈልገው በሚያስፈልጋቸው ነገር ደረጃ ኤዱኬሽናቸው ላይ ጥሩ ፐርፎርማንስ እንዲኖራቸው አድቫይዝ በማድረግ እነዚህ እና የመሳሰሉ ስራዎችን በመስራት ላይ ይገኛለሁ። ካልተሳሳትኩ የውጭ ጉዳይ ሚኒስትሩ ጆን ኬሪ በወቅቱ ስምሽም ሁላ በምሳሌነት ከጠሩት አፍሪቃውያን አንዷ ነሽ እና ይሄ ሁላ ለአንቺ እየሰጠሽ የሆነ ጥንካሬ ነበረ? እጅግ በጣም ያን ያህል ተቀባይነት አተርፍበታለሁ ብዬ አላሰብኩም። ስሰራው የነበረው ስራ ያመንኩበት ነገር ነው። በወቅቱ ትንሽ የኪንዶ ኮሻ የምትባል ወረዳ ላይ አቃቤ ህጎኝ የነበር ምሰራውና እጅግ በጣም ዘግናኝ የሚባሉ አይነት የሴቶች መብት ጥፈት ነበሩ እና ያንን በተመለከተ ለምን የሆነ ነገር አልሰራም ከሚል ነገር አንጻር ነበር የተነሳሁት በሰአቱ ምክንያቱም ላይክ መለወጥ ከቻልኩኝ የራሴ የኔን ድርሻ ልሞክር ከሚል ነገር አንጻር ነው የተነሳሁት። እና ጆን ኬሪ እዛ ቦታ ላይ ሜንሽን ስሜን ካደረገ በኋላ ጆን ኬሪ ብቻ አልነበረም፣ በጣም ብዙ ሰዎች ያንን የሰሙ ይደውሉልኝ፣ ያበረታቱኝ ነበርና በዚህ አጋጣሚ ላመሰግናቸው እወዳለሁ። እነሱ ነው ሐሌታ ይህ መርሃ ግብር በግል በምትሰራቸው ነገሮች እንድትታወቅ ከማድረጉ ባሻገር ብዙ ሰዎችን እንድናውቅ ረድቶናል ትላለች። ደግነህም ይህ አንዱ ስኬታችን ነው ይላል። ዩናይትድ ስቴትስ እንደዚህ አይነት እድል ለአፍሪቃውያን የምትሰጠው የሀገሪቷን ጥቅምና ፍላጎት ለማስጠበቅ ነው እያሉ አንዳንዶች ይተቻሉ። ይህ በእርግጥ ምን ያህል እውነት ነው? ወጣቶቹስ በሚያደርጉት ስራ ምን ያህል ነፃ ናቸው? ኢዳ ምላሽ ስታናለች። በጣም ነፃንን ነን። እንዲሁም ከተመለስን በኋላ ብዙ ስራ ሰርተናል። በእኔ በኩል ይሄ አይናችን ከፍቶታል። እንዴት ባለን ሌላን ሰው መርዳት እንደምንችል በራሳችን አካባቢያችን ባለው ነገር በእርግጥ በሁሉም በምንሰራቸው ነገሮች ውስጥ ጥቅም የጋራ ነው። በሁለቱም በኩል ማየት ይቻላል። አሁን በቀደም ዕለት ፕሬዚደንት ኦባማም የተናገሩት ነገር አለ። እኛን እኮ ከእናንተም እየተማርን ነው። እዛም በምናነሳቸው በነበረ ጥያቄዎች ብዙ ሰዎችም ብሎናል። ስለ አፍሪካ እንደዚህ እንደዚህ አናቅም ነበረ፣ እንደዚህ አይነት ሀብት እንዳላቸው አናቅም ነበረ፣ እንደዚህ አይነት ባህሪ እንዳላቸው አናቅም ነበረ፣ እንደዚህ አይነት ባህል አናቅም ነበረ ያሉ ነበረ እና በእኔ በኩል ከእነሱ የሚሰጡን ነገር አለ። እኛም ከእነሱ የምንቀበላለን ከእነሱ ከኛም ይቀበሉናል። ስለዚህ ባላንስ አለ። ፕሬዚደንት ኦባማ ዘንድሮ ለአምስት መቶ ወጣት አፍሪቃውያን ባሰሙት ንግግር አፍሪቃውያንን ወደ ዩናይትድ ስቴትስ መጋበስ ብቻ ሳይሆን ሰማንያ ወጣት አሜሪካውያንንም በሚቀጥለው አመት ወደ አፍሪቃ እንደሚልኩ ተናግሯል። አድማጮች የዌስ አሜሪካ የወጣት አፍሪካውያን መርሃ ግብርን ፋይዳ በአጭሩ የቃኘንበትን የወጣቶች አለም ዝግጅት ነበር የተከታተላችሁት። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።